ሰላሳ ዘጠኝ የአውሮፓ ፓርላማ አባላት የኢትዮጵያ የሰብአዊ መብቶች ሁኔታ ያሳሰባቸው መሆኑን የሚገልጽ ደብዳቤ ለአውሮፓ ሕብረት የውጭ ጉዳዮችና የጸጥታ ከፍተኛ ተጠሪ እንዲሁም ለሕብረቱ ኮሚሽን ምክትል ፕሬዚደንት ለሆኑት ለፌዴሪካ ሞገሪኒ አቅርበዋል። ይኸው የምክር ቤት አባላቱ ፊርማቸውን ያኖሩበት ደብዳቤ የኢትዮጵያ መንግስት የኦሮሞዎችን ተቃውሞ በኃይል ለመጨፍለቅ በወሰደው እርምጃ የተገደሉት ሰዎች ጉዳይ በነጻ አካል እንዲመረመር የአውሮፓ ፓርላማ ባለፈው ግንቦት ያሳለፈውን ውሳኔ አጉልቶ ያሳያል። የመንግስቱ የጸጥታ ኃይሎች በተቃዋሚ ሰልፈኞቹ ላይ የኃይል እርምጃ ከመውሰዳቸውም በላይ በመላ ሀገሪቱ ዙሪያ በሚገኙ አነስተኛ ቁጥር ባላቸው ብሔረሰቦች ሴቶች ላይ አስገዳጅ ወሲብ ፈጽመዋል። የሞት ፍርድ የተበየነበትን የብሪታንያ ዜግ ነት ያለውን አንዳርጋቸው ጽጌን ጨምሮ የፖለቲካ መሪዎችን ማሰራቸውን ቀጥለዋል ሲል ይከሳል። ደብዳቤውን በዋናነት ያስተባበሩት አንደኛዋ የምክር ቤቱ አባል ጁሊ ዋርድ ናቸው። ከቢሯቸው ማብራሪያ ለማግኘት እንዲሁም የኢትዮጵያን መንግስት ምላሽ ለማካተት ጥረት ተደርጓል። ዘገባውን ያጠናቀረው ሶሎሞን ክፍሌ ነው። የደብዳቤውን ዋና አስተባባሪ እንግሊዛዊቷን የሌበር ፓርቲ የፓርላማ አባል ጁሊ ዋርድን ያነጋገረቻቸው የአፋን ኦሮሞ አገልግሎት ባልደረባ ትዕግሥት ገሜ ናት። ጁሊ ዋርድ በአጠቃላይ ስለ አብዛኛው ዓለም የሰብአዊ መብቶች አያያዝ ጉዳይ በቅርበት ይከታተላሉ። ምክር ቤቱ አንድን ጉዳይ እንዴት እንደሚከታተልና ከውሳኔ እንደሚደርስም ያስረዳሉ። በአውሮፓ ፓርላማ የብሪታንያ አባል ጁሊ ዋርድ በቅድሚያ ለቀረበላቸው ጥያቄ ሲመልሱም እንዲህ ብለዋል። ፓርላማ ውስጥ በጉዳዮች ላይ እንከራከራለን። አብላጫውን ድምፅ ያገኘው ውሳኔ ያልፋል። ያ ደግሞ ጠንካራ መልእክት ነው የሚያስተላልፈው። ስለዚህ አሁን ይህን ደብዳቤ ላክንላቸው። ዋናዋ የኅብረቱ ተጠሪ ሞገሪኒ የጉዳዩን አጣዳፊነት በደንብ መረዳታቸውን ማረጋገጥ እንፈልጋለን፣ ከግንቦቱ ውሳኔ ጀርባ ያለውን ማለቴ ነው። ለበርካታ ወራት በህግ ረቂቅነት ተቀርጾ የቆየ ጉዳይ በመሆኑ አሁን እርምጃ ሊወሰድበት ይገባል በሚል ነው አሁን ደብዳቤ የተላከው። ሌሎች ጉዳዮችም አሉ። የአውሮፓ ህብረት ለኢትዮጵያ የልማት እርዳታ ይሰጣል። ኢትዮጵያ ናት ከአውሮፓ ህብረት ለጋሾች ከሁሉም የበለጠ ከፍተኛ እርዳታ የምታገኝ። ስለዚህ እኛ የሰብአዊ መብቶችን ለሚጥስ መንግስት የግብር ከፋዮች ገንዘብ ሲሰጠው ዝም ብለን ማየት የለብንም። የልማት እርዳታ በሚሰጡ አገሮች መካከል አንድ አጠቃላይ የሆነ የሚግባቡበት ጉዳይ አለ። ያም ለአውሮፓ ህብረት ዋናው እሴት የሰብአዊ መብቶች መከበር ነው። ስለዚህ የእኛን የልማት እርዳታ የሚያገኙ መንግስታት የመብት ረጋጮች አለመሆናቸውን ማረጋገጥ አለብን። በሴቶች ላይ ይፈጸማል የተባለውን ዐመፃ በአጠቃላይም በኢትዮጵያ ያለውን የሰብአዊ መብቶች አያያዝ ሁኔታ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች እና ሌሎች ጥናት እያካሄዱ መግለጫዎችን በስፋት ያወጣሉ። እንደሚታወቀው ግን የኢትዮጵያ መንግሥት በእነዚህ ድርጅቶች የሚቀርቡበትን ክሶች ያስተባብላል። እናንተ እንዴት ነው ጥሰቶች መፈጸማቸውን የምታውቁት? ስትል ትዕግሥት ጥያቄዋን አስከትላለች። የጥቃት ሰለባዎችን አይቻለሁ፣ ማረጋገጫዎችን ተመልክቻለሁ፣ ፊልሞችን፣ ፎቶግራፎችን አይቻለሁ፣ የምስክርነት ቃል ሲሰጡም አድምጫለሁ። ያ ለእኔ ማረጋገጫ ነው ጥሰቶች ለመፈጸማቸው። በእነዚያ ሰዎች ላይ የሰብአዊ መብቶችን የሚጥሱ ወገኖች የመንግሥቱ ማበረታቻ ይሰጣቸዋል። አሁን ካቀረባችሁት ከዚህ ደብዳቤ በኋላ ከኢትዮጵያ መንግሥት ምን ምላሽ ትጠብቃላችሁ? ታዲያ የትዕግሥት ገሜ ተከታይ ጥያቄ ነው። የአውሮፓ ህብረት ምን ጊዜም ቢሆን ለሰብአዊ መብቶች መከበር የቆመ ይመስለኛል። አሁንም እንቆማለን። ባለፈው ግንቦት ወር እንዳደረግነው አንድ ውሳኔ በማሳለፍ ብቻ የምንተው ጉዳይ አይደለም፣ ይቀጥላል። እዚህ ላይ ግን ሌላም ጉዳይ ማንሳት ፈልጋለሁ። ያም በኢትዮጵያ የሞት ፍርድ ተበይኖበት የሚገኘው እስረኛ አንዳርጋቸው ጽጌ ነው። እንደ አንድ ብሪታንያዊ ፖለቲከኛ ይህ ፈጽሞ ተቀባይነት የሌለው ነገር ነው። የአውሮፓ ህብረት በምንም አይነት የሞት ፍርድን አይደግፍም። አንድ የእንግሊዝ ዜጋና የተቃዋሚ ፖለቲካ መሪ አሁን በሚገኝበት ሁኔታ ላይ መሆኑ በጣም አሳዛኝ ነው። በአውሮፓ ህብረት የእንግሊዝ ፓርላማ አባል ጁሊ ዋርድ በመጨረሻም በአንዳርጋቸው ጽጌ ጉዳይ ብቻ ሳይሆን በማንኛውም ሰው ላይ በየትኛውም ሀገር የሚፈጸምን የሰብአዊ መብት ጥሰት በሙሉ እንደሚቃወሙና ለከበሬታው እንደሚታገሉ አስረድተዋል። ይህን ሰላሳ ዘጠኝ የአውሮፓ ፓርላማ አባላት የኢትዮጵያ የሰብአዊ መብቶች ሁኔታ ያሳሰባቸው መሆኑን በመግለጽ ለኅብረቱ ከፍተኛ አካል የጻፉትን ደብዳቤ አስመልክቶ ከኢትዮጵያ መንግሥት ባለሥልጣናት አስተያየቶቻቸውን ለመጠየቅ ዛሬ ያደረግናቸው የስልክ ጥሪዎች አልተሳኩም። ሆኖም ከተቃውሞ እንቅስቃሴው ጋር በተያያዘ በመንግስቱ ኃይሎች ተገድለዋል የተባለውን ጉዳይ ነጻ አካል እንዲያጣራ የአውሮፓ ፓርላማ ውሳኔ ማሳለፉን ተከትሎ የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዚህ ቀደም ሲመልሱ የባዕዳን መርማሪዎች አያስፈልጉንም የራሳችን ብቃት ያለው መርማሪ አለን ማለታቸው ይታወሳል። በኢትዮጵያ የፖለቲካ ተቃውሞን ለመጨፍለቅ በመንግስቱ ኃይሎች የኃይል እርምጃ እንደሚወሰድ የአውሮፓ ፓርላማ አባላት ብቻ ሳይሆኑ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የየሀገሮቹን የሰብአዊ መብቶች አያያዝ አስመልክቶ በሚያወጣቸው ዓመታዊ ሪፖርቱ፣ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች፣ ኮሚቴ ቱ ፕሮቴክት ጆርናሊስትና ሌሎችም ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶች በየጊዜው እንደሚከሱ ይታወቃል።